አልሻባብ በሶማሊያ ውስጥ በሚቀጥሉት አራት ዓመታት እንደሚሸነፍ የዩናይትድ ስቴትስ የአፍሪካ እዝ ዋና አዛዥ ተናገሩ። ከዚህ በኋላም ከአገሪቱ የጸጥታ ኃይሎች ቁጥጥር ውጪ ሊሆን እንደማይችልም ገልጠዋል። የአዲስ አበባው ዘጋቢያችን መለስካቸው አማ ዝርዝሩን ልኳል። የዩናይትድ ስቴትስ የአፍሪካ እዝ ዋና አዛዥ ጀኔራል ቶማስ ዲ ወልድሃውዘር ይህን የተናገሩት በጀርመን ስቱትጋርት ከተማ የሚገኘውን የእዙን ሰፈር ለጎበኘው የምስራቅ አፍሪካ የጋዜጠኞች ቡድን ነበረ። የቡድኑ አባላት ለሰነዘሩላቸው የተለያዩ ጥያቄዎች በሰጧቸው መልሶች እንዳመለከቱት በበላይነት የሚመሩት እዝ ዋና ስራው የአፍሪካ አህጉር እያንዳንዱ ሀገር የየራሱን የጸጥታና የደህንነት ጉዳይ በራሱ እንዲፈታ ማስቻል ነው። ከአጭር ጊዜ አኳያ እዛቸው በየቀኑ አሸባሪዎችን እንደሚገድል የተናገሩት ጄኔራል፣ ዋናውና የረዥም ጊዜ ግባችን ግን የአገሮቹን ደህንነትና ሰላም ዘላቂ ለሚያደርጉ የልማት ሥራዎች አስተዋጽኦ ማድረግ ነው ሲሉም ተናግረዋል። ከአሚሶም ጋር በሶማሊያ አሁን እዙ የሚያከናውነው ተግባር ከዚህ እንደማይለይ የገለጹት ጀነራል ወልድ ሃውዘር አልሸባብ እየተባለ የሚጠራው አሸባሪ ቡድን እስከሚቀጥለው የሶማሊያ ምርጫ ድረስ በፍጹም እንደሚሸነፍ ተናግረዋል። ዩናይትድ ስቴትስ በአብዛኛው ከአሚሶም ጋር የምታከናውነው ተግባር እነዚህን ሁነቶች ማስተባበር፣ አልሸባብን ከሶማሊያ ማስወጣት የሚሰነዘሩትን ድርጊቶችን ለማስተባበር መርዳት ነው። ዋናው ነገር የኋላ ኋላ አልሸባብን በታትነን ድል መጥተን የሶማሊያ ብሔራዊ የጸጥታ ኃይሎች እንዲቆጣጠሩት ማስቻል ነው እና አስቀድመን እንደጠቆም ነው ይህ የሚከናወንበት ጊዜ እስከ መጪው የፌዴራል ምርጫ ማለትም እስከ 2021 ድረስ ነው። በተለይ በሶማሊያ ውስጥ እዛቸው ከሌሎች ተባባሪ ኃይሎች ጋር በጋራ በሚያከናውኗቸው ተግባራት የሚያጋጥም ዋና ችግር ምን እንደሆነም ጄኔራሉ ለጋዜጠኞች ዘርዘር አድርገው አስረድተዋል። በአሁኑ ጊዜ ካሉት ትልቅ ፈተናዎች መካከል አንዱ በስልጠናው መርሃ ግብር የሚሳተፉትን ሀገሮች ሁሉ ጥረት በአንድነት ማሰባሰብ እና ማቀናጀት ነው ምክንያቱም አንዳንዶቹ በተቋም ደረጃ ያሰለጥናሉ፣ አንዳንዶቹ ደግሞ በታክቲካዊ ደረጃ ያሰለጥናሉ እና እንደሚመስለኝ ካሉብን ፈተናዎች መካከል እነዚህ ሁሉ ውጥረቶች ማዋሃድና ማቀናጀት ወደ አንድ አቅጣጫ እንዲሄዱ ማስቻል ነው። አንዳንድ ሰዎችን ከአፍሪካ እዝና ከተዋህደው የአፍሪካ ቀንድ ግብረ ኃይል ወደ ሞቅራዲሾ በመላክ ይህንን ስራ እንዲያግዙ እናደርጋለን። ጋዜጠኞቹ በተለይ የአሚሶም ኃይሎችን በተመለከተ የተለያዩ መረጃዎችን እየጠቀሱ ሶማሊያን ለቀው ሊወጡ እንደሚችሉ በማስታወስ ምን ዝግጅት እንዳለም ጠይቀዋል። ጄኔራሉ የኋላ ኋላ ይሄ መሆኑ እንደማይቀር ተናግረው እርምጃው ግን ድንገተኛና እስከዛሬ ተገነባውን የሚያፈርስን እንደማይሆን ያላቸውን ተስፋ ገልጸዋል። ይህን ሂደት የተሳካ ለማድረግ እዛቸው እየሰራ እንደሆነም ጠቁመዋል። እንደሚመስለኝ ሰዎች ለዚህ ዝግጁ መሆን ይኖርባቸዋል ብዙ ጊዜም በሚቀጥለው በ2021 የሚካሄደው የሶማሊያ ምርጫም በግልጽ ተጽፎ የሚገኝ የጊዜ ገደብ እንደሆነ ተናግረናል እናም የአሚሶም ከሶማሊያ መውጣት የጊዜ ጉዳይ መሆኑ ግልጽ ነው። ጥረቶች እየተካሄዱ ናቸው። በጠቅላላ ለማለት የምፈልገው አሚሶም ለዘላለም ሶማሊያ ውስጥ ሊኖር ይችላል ብሎ የሚጠብቅ ሰው የለም። የጸጥታ ችግሮች አሉ። የሶማሊያ የጸጥታ ኃይሎች ራሳቸውን ችለው ይህን ችግር ለመጋፈጥ ጊዜ ይፈልጋሉ። እንደሚመስለኝ ይህንን ሁሉ ይገነዘበዋል። ይህን የሽግግር ወቅትም በተቻለ ሁሉ አንዳችም እንቅፋት የሌለው እንዲሆን እየሰራን ነው። ጄኔራሉ አፍሪካ በህገ ወጥ መንገድ ሰዎችን የሚያዘዋውሩ የአደንዛዥ እጽ ነጋዴዎች፣ በሰዎች የሚነግዱ ወንጀለኞች፣ የጽንፈኛ አሸባሪዎች መተላለፊያና ምሽግ የሆነችው በአህጉሪቱ የቆዳ ስፋት ምክንያት የመንግስታት አስተዳደር የማይደርስባቸው መጠጊያዎች በመኖራቸው መሆኑም ገልጸዋል። የችግሩ ምንጭ አንድ ብቻ እንዳልሆነም አስታውሰው ሙሰኛ ሹማምንትም ሌሎቹ ችግሩን የሚያባብሱ ኃይሎች እንደሆኑ ገልጸዋል። የዩኤስ አፍሪካ ኮማንድ ወይም የዩኤስ አፍሪካ እዝ ከስድስቱ የዩናይትድ ስቴትስ መልካ ምድራዊ የጦር ኃይሎች እዝ አንዱ ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ